ዜና። ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እኔ በጣም ምሰጋው ነገር ምንድን ታውቃለህ? በተለይ እንደኛ አይነቱ የወር ደሞዝተኛ ላይ ለምንኖር ሰዎች በጣም ነው። እኔ ዜናውን በሰማው ሰዓት ነው በጣም የደነገጥኩት። ምክንያቱም አሁን ላይ መኖር ራሱ አልቻለም። አይደለም ዶላር ተጨምሮብን፣ በፊትም መኖር አልቻለም። ኢትዮጵያውያን ሀገሪቱ በተገበረችው የውጭ ምንዛሬ ስርዓት ለውጥ ዙሪያ ያላቸውን አስተያየት ጠይቀናል። በምሽቱ እናስደምጣችኋለን። ሌሎች ጉዳዮች የሚካተቱበትን መሰናደው ሀብታሙ ስዩም አለው። ኤልያስ ስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናደው እንሻገር። የኢትዮጵያ መንግሥት የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ የወሰነው አገሪቱን በዋጋ ንረትና በሰላም እጦት ጫናዎች ውስጥ ባለችበት ወቅት ነው የሚለው አስተያየት ሰጪዎች የኑሮ ውድነቱ ይበልጥ ሊያከብደብን ይችላል የሚል ስጋታቸውንም ገልጸዋል። ኬኔዲ አባተ ወጣቶችን ጨምሮ በጉዳዩ ላይ ከተወሰኑ ሰዎች ጋር ቆይታ አድርጓል። የኢትዮጵያ መንግስት እሁድ ሐምሌ 21 ቀን 2016 ዓ ም ይፋ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ ዛሬ የአዲስ አበባ ከተማ አንዳንድ የገበያ ቦታዎች ላይ የዋጋ ጭማሪ መታየቱን ሾላ በተባለ አካባቢ ያነጋገርናቸው ሰዎች ተናግረዋል። አገሪቱ ከግጭት አዙሪት ባልወጣችበት በአሁኑ ወቅት ተግባራዊ የሆነው ይህ እርምጃ ወትሮውንም ፈተና የሆነውን የኑሮ ውድነት ሊያከብደው ይችላል የሚል ስጋት እንዳለባቸውም ይገልጻሉ። የዓለም ቤዛ አስተያየታቸውን ከሰጡን መካከል ናት እኔ በጣም ምሰጋው ነገር ምንድን ታውቃለህ በተለይ እንደኛ አይነቱ የወር ደሞዝተኛ ላይ ለምንኖር ሰዎች በጣም ነው እኔ ዜናውን በሰማሁ ሰዓት ነው በጣም የደነገጥኩት ምክንያቱም አሁን ላይ መኖር ራሱ አልቻልንም አይደለም ዶላር ተጨምሮብን በፊትም መኖር አልቻልም። ምንም ነገር ለውጥ የለም። የቤት ክራዩ እንዳለ ነው። የኑሮ ውድነት እንዳለ ነው። ጤፉ ራሱ አሁን ትላንት ማታ ወዲያው ዜናው እንደሰማው ትላንት ቀን ደንበኛ ጋር ስደውል ገና እስካሁን አልወሰንም ስንት እንደሚገባ አለ። በፊት በ150 ነበረ በኪሎ የገዛሁት ከወር በፊት። አሁን ላይ ስትደወልኩ እና ወዲያው ስጠይቀው ዋጋ አላወጣም ገና ባለው ሁኔታ። ያው ዶላር እና ጤፍ የሚያገናኘው ነገር ሊኖርም ላይኖርም ይችላል። ማውቀው ነገር የለም። ግን ልገዛ አስቤ እንደዛ ላይ እና ስጋት ላይ ነው ያለ፣ ነው እኛ በጣም በጣም እኔ በበኩሌ በጣም ፈርቼ ነው ያለሁት። እንዴት መኖር እንደምንችል አላውቅም። እኔ መምህርት ነኝ። በዚህ ኑሮ ውድነት ከቀጠለ የት እንደምንገባ እራሱ አላውቅም። መንግስት ምን አስቦ ሊጨምርልን እንደቻለ ገበያውን ካረጋጋለን ጥሩ ነው። ዶላር እንደዚህ ጨምሮ ኑሮም እንደዚህ ከሆነ ደሞዛችን ካልተስተካከለ እናብዳለን ብዬ ነው አስበው በዚህ ሁኔታ እውነት ኦብሳ መኮንን ደግሞ ውሳኔው ወቅታዊ አይደለም ባይ ነው። በፊትም ራሱ ይሄ ሕዝብ ተቸግሮ እየኖረ እያለ አሁንም ጭማሪ ሲደረግለት እስቲ እንዴት ይሁን ምን ይሁን ደግሞ አሁን የአገሪቷ ኢኮኖሚ በጣም ወድሟል። የለም አሁን በሁሉ አቅጣጫ አሁን ጦርነት አለ። ይሄ ራሱ አንድ ምክንያት ነው። ሰው አሁን በሰላም ወጥቶ ገበያ ሄዶ ሰርቶ መግባት አልተቻለም። በየገጠር ቢትሄድ እርሻ ላይ ሰው በስነስርዓት እየሰራ አይደለም። ስለዚህ ትንሽ የሚያስፈራ ነው። ግን መንግስት ይህንን ገበያውን አይቶ ለህዝቡ ምቹ እንዲሆን እንዲያደርግ እንትን መልእክቴን ያስተላልፋለሁ። ከሾላ ገበያ ሽንኩርት ገዝታ ስትወጣ ያገኘናት ሰላም ቤዛ በሽንኩርት ገበያ ላይ ዛሬ ብዙ ለውጥ ባይታይም ቀጣይ ስጋቷን ታስረዳለች። በጣም ነው ምንሰጋው ማለት ለደሃው ህብረተሰብ ከስር ከስር እንደውም እገዛለን እያልን ነው ማለት ይጨምራል የሚል ስጋት ስላለብን ጤፉንም ዘይቱንም እያሰብን ነው። ዶላር በጨመረ ቁጥር ይጨምራል እያለ ነው። መንግስት ደግሞ በዚህ ላይ ገበያው ቢያረጋጋ ማለት ሰው አሁን እየፈራ ነው። አሁን እኛ የወር ደሞዝተኛ እና ወር ጠብቆ የሚያገኝ ለደሃው ህብረተሰብ፣ ለዛ ነው በጣም የሚያሳስበው። አቶ ጥበበ ገብረስላሴ የዋጋ ማረጋጋትና ሰላም ላይ ትኩረት ከተደረገ ገበያ መሩ የውጭ ምንዛሬ ውሳኔ ጠቃሚ እንደሆነ ያላቸውን እምነት ይገልጻሉ። እኔ ተስፋ ነው የማየው፣ ተስፋ ነው የማየው። ግን አንዱ ከሚጎዱት ሰዎች አንዱ ነ አንዱ ነኝ። ግን ጉዳትም ቢኖር ወደፊት፣ ወደፊት ምርት በተለይ አገራችን ሰላም ሆኑ፣ ሰላሙ ነው ወሳኙ። ሰላም ከመጣ ሰላም ከመጣ ገበያውም ይረጋጋል፣ ምርትም ይኖራል፣ ይመረታል እና ይህንን እንቋቋማለን የሚል ግምት ነው ያለኝ። ስለዚህ ይሄንን በዚህ በኩል ያሉት ማንኛውም እንትኖች ወደ ሰላም መጥተው አገራችንን የተረጋጋ ኢኮኖሚውም የተረጋጋ እየሆነ ሁሉ ወደ ሰላም መምጣት አለበት እና በየቦታ ያሉትን በድንኳን የሚሸጡትን ብናይና ብንሄድ እነሱ ቢኖሩን እና በእነሱ ደግሞ ብንጠቀም ሞር ገበያ የተረጋጋ ይሆናል። በዚህ ጊዜ መንግስት ይሄ የሚመጣውን የዶላር ውጣውረድ በዚህም በዚህም በመቋቋም ህዝቡን ማረጋጋት ለህዝቡ ማረጋጋት ይችላል። ምስላቸው እንዲታይ ያልፈለጉ አንዲት አስተያየት ሰጭ ደግሞ ውሳኔው ለስግብግብ ነጋዴዎች ምቹ እድል እንደሚፈጥር አመልክተዋል። የባሌን እጅ ጠብቄ ነው የምኖረው። ሰላሳ ሲመጣ ማርያም ማርያም እያሉ እኔ እንጃ እግዚአብሔር ይሁነን። በጣም ከባድ ይመስለኛል። እኔ አላቅም። እለት እለት ነገሮች ሁሉ በፍጥነት እየተለዋወጡ ስለሆነ ያው በትንሹ ነው ደግሞ የእኛ ሰው ታውቃለህ አደለ ዘን መተሳሰብ መረዳዳት ቀርቷል ባገኘው አቋራጭ ሁሉ መክበር ነው የሚፈልገው ስቶር ውስጥ ያስቀመጠውን በሀምሳ ብር ያመጣውን ዛሬ ሶስት መቶ ብር ሊሸጥልህ ይችላል ነገሮችን እየጠበቀ ማለት ነው ስለዚህ ከባድ ይሆናል ብዬ አስባለሁ የውጭ ምንዛሬው በገበያ እንዲመራ የተላለፈውን ውሳኔ ተከትሎ ነጋዴዎችም ከአሁኑ እቃ መያዝ ጀምረዋል። ያለን በምስል መታየት ያልፈለገ አንድ የችርቻሮ ነጋዴ ይህም በተዋረድ ተጽዕኖ እየፈጠረ ነው ይላል። ፍቃዱ አበበ ባላለው፣ ሾላ አካባቢ የሚቸረችር ነጋዴ ነኝ። ከመርካቶ አምጥቼ ከውጭ አላስመጣም። ምንድን ነው ያየሁት ነገር መርካቶ ላይ እቃ ለመሸጥ ብዙ ፍቃደኞች አይደሉም። የምሰራው ስራ ያው እንትን ነው የመጋረጃ የሶፋ ልብስ ምናምን አይነት ስራ ነው የምሰራው። የመጋረጃ ሆልደሮች ምናምን አውጥተው ለመሸጥ ትንሽ እንትን እየተቸገሩ ነው። ከድሎ አድርጋ በተገናኘ በደንብ ኢምፓክት ይኖራል ተብሎ ስለሚታሰብ ይመስለኛል ለመሸጥ ፍቃደኛ አይደሉም። ዋጋም አይነግሩህም። ወይም ደግሞ ኤክስኪዩዝ ነው የሚፈጥሩት። ለምሳሌ እንዲህ ነው ምናምን እንደዚህ አይነት ነገር ከለሮች የሉም ይለዋል። አለዛ ደግሞ ኤክሰስ አይነት ፕራይስ የሚጠይቁም አሉ። ደግሞ የቀረቡ ደግሞ ሰዎች ደግሞ አይ መሸጥ አንፈልግም አናቀውም ስለማ ትንሽ ለመሸጥ አስቸግራል፣ የሚል አይነት ነገር ነው የሚታሰበው። ለምሳሌ አሁን አንተ እዛ ጋር አልሸጥ ሲሉ አንተ እዚህ ጋር ያያዝከውን እቃ አውጥተህ የምትሸጥ ከሆነ ለበላተኛ ነገ ሄጄ ላምጣ ስትል ከንግድ ውጭ ልትወጣ ትችላለህ። መንግስት የምንዛሬ ስርዓት ለውጡን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ ድጎማና የደሞዝ ጭማሪን የመሳሰሉ እርምጃዎችን እንደሚወስድ መግለጹ ይታወቃል። ይሁን እንጂ እርምጃዎቹ የመንግስትን አቅም የሚፈታተኑ በመሆናቸው ውጤታማነታቸው አጠያያቂ እንደሆነ የሚገልጹ የምጣኔ ሀብት ተንታኞች አሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከትናንት ጀምሮ ከፍ ያደረጉ ሲሆን ዛሬም በትናንቱ ተመን መሆናቸው ቀጥለዋል። የኢትዮጵያን ውሳኔ ተከትሎ ዓለም አቀፉ የገንዘብ ድርጅት ቦርድ ለኢትዮጵያ 3.4 ቢሊዮን የአሜሪካ ዶላር የሚጠጋ የተራዘመ ብድር ማጽደቁን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ እናመሰግናለን። ወደ ቀጣዩ ዘገባችን ስንሻገር ሩት ኤንድ ዊንግስ ከአራት ዓመታት በፊት በህክምናውና በትምህርት ዘርፍ ላይ ሲሰሩ የቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። ስለ ተቋሙ አገልግሎትና ፋይዳ የደንገረመው ቀጣዩ መሰናዶ አሰናድታለች። ሩት ኤንድ ዊንግስ ከሀያ ዓመታት በላይ በሕክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረዥም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ። ይህንን ድርጅት ስንከፍተው በዋነኝነት ብዙ በሰፍ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢውት ወይ አስተዋጽኦ ታደርጊያለሽ። ብዙ ነገር ላይ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ሁ ጊዜ ጥያቄ የሚሆኑብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ ብናደርገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ። ሩቴን ዊንግስ ገባሬ ሰናይ ተቋም ኤሊክስር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30 ከመቶ ገቢ በመደጎም ስራውን መጀመሩን የገለጹት ዶክተር ሰርኳለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ። ብዙ ጊዜ ስንሰራ በዓለም አቀፍ ተቋሙ ሆን በሌሎቹም ተቋሙ ካለ ምንደኛ ችግሮች ብዙ ጊዜ ውስብስብ ናቸው። ምን የሚፈቱበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲከሳሰሩ፣ ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆኑ ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንኑ ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሱ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን። የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትን በተመሳሳይ መልኩ አቅናቸው ነው። ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አርገን ነው የምንሰራው። ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ። ኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተ ባለፉት ሀያ እንደዚህ ዓመታት በላይ አሁን ግን በዚህ አዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰቡ እንደ ተቋሙ አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት ዓመት እስከ አስራ ስምንት ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው። የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንግ ስንጀምር ግን ያልኩሽ ነገር የጀመርን እንደ አስር ዓመት ከዛ በላይ ለምና ልጆቻችን ምክንያት ሆነው ለነሱ ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማቅረን እንደዚህ ወልቅ ወላጆች ጋር ሆነን የምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበተ የመጣ አሁን ግን የበለጠ ተቋም ያደረግነው በዚህ በሮች ሲንዱኝስ እኛ ምንድን በአንዱ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የሚይዘው ሱ ነው። በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን መሆኑን ይገልጻሉ። ምልክት ቋንቋ እንደ አንድ ስራ ቋንቋ ኢትዮጵያ እንድትቀበል ብዙ ሀገራት ተቀብለዋል። በዚህ ጎረቤት ሀገር ኬንያ ተቀብላለች። ወደ ሰማንያ ሀገራት በአለማች ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን በዛ የለብሰው እሱን ለማድረግ ሞክረን ነበር ግን ስንሄድ አሁን አንድ ሄደት ምንቻል እንጂ ምንድን ነው ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌን ተቋም ትባያል ለምሳሌ ትምህርት ሚኒስቴር። ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር እዛ ደግሞ ስለዚህ ብዙ ስራ አይፈልግም ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በትምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ማለት ነው። ሩትን ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል። የትምህርት ስርዓቱ አተገባበር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁ ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንቱ የመዘና ብዙ ጊዜ ያንሰር። አሁን የእነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለ እንዲሆኑ በማድረግ አሁን በተለይኛ ከነሱ ጋር መስራት ከጀመረ ወደ ሁለት አመት ሆኗል። አሁን ውጤት እያዩበት ያለን በጣም ብዙ ውጤት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማረ የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው። ካቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። በመቀጠል ኬኔዲ የኤርትራ ሲቪል አቪዬሽንና የኢትዮጵያ አየር መንገድን አለመግባባት የተመለከተውን ዘገባ ያሰማናል። የኤርትራ ሲቪል አቪዬሽን የኢትዮጵያ አየር መንገድ ከመጪው መስከረም ሀያ ቀን ጀምሮ ወደ ኤርትራ የሚያደርገው ሁሉም በረራ እንዲቋረጥ የእግድ ውሳኔ ያሳለፈበትን ክስ አየር መንገዱ እንደማይቀበለው ዋና ስራ አስፈጻሚው መስፍን ጣሰው አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአየር መንገዱን የ2016 በጀት ዓመት አፈጻፀም በተመለከተ ትናንት ሰኞ ሐምሌ 22 ቀን 2016 ዓ ም መግለጫ በሰጡበት ወቅት ከጋዜጠኞች ለተነሱላቸው ጥያቄዎች በሰጡት ምላሽ ሽና ማብራሪያ ላይ የኤርትራ ሲቪል አቪዬሽን ሀዳስ ኤርትራ በተሰኘ የአገሪቱ ጋዜጣ ላይ ታትሞ በማህበራዊ የትስር ገጾች ላይ በተሰራጨ የእግድ ትዕዛዙ በአየር መንገዱ ላይ ያቀረባቸውን የተለያዩ ክሶች አንቀበልም ብለዋል። የኤርትራ የሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከሴፕቴምበር ሰላሳ ጀምሮ እንዳይበር የሚል ኖቲስ ልኮልናል። እዚያ ኖቲስ ላይ ይህን አጥፍታችኋል ይህን አርጋችኋል የሚል ነገር የለውም። በዚህም ምክንያት በጣም በጣም በጣም አዝነናል። በኋላ ግን በሁለተኛው ቀን በሶሻል ሚዲያ ኢትዮጵያ አየር መንገድ ትክክለኛ ያልሆነ አሰራር የሚከተል በመሆኑ ሻንጣ የመንገደኞችን ሻንጣ የሚያጠፋ፣ የሚሰርቅ፣ የሚሰብር በመሆኑ የሚጠይቀውም የቲኬት ዋጋ ከፍተኛ በመሆኑ አግደነዋልና መንገደኞች ጉዟችሁን አስተካክሉ የሚል አየን። ያንንም ስናይ በጣም አዘን። ምክንያቱም በረራ መቋረጡ ሳያንስ የኢትዮጵያ አየር መንገድ ስም የማጥፋት ስራ ነው የተሰራው። ኢትዮጵያ አየር መንገድ ክሱን በፍጹም አይቀበልም። ኤርትራውያን መንገደኞች ወደ ሀገራቸው ሲጓዙ የሚይዙት ሻንጣ ከአውሮፕላኑ አቅም በላይ ከመሆኑ ጋር ተያይዞ ሻንጣዎች ዘግይተው ይደርሱ እንደነበር የገለጹት አቶ መስፍን ይህ ጉዳይ አስቀድሞ መፍትሄ ያገኘ ነው ሲሉም ተናግረዋል። ባለስልጣኑ ለኢትዮጵያ አየር መንገድ የመንገደኞች ሻንጣ እንደሚጉላላ እና ለመንገደኞቹ እንዲያውም ካሳ እንድንከፍል በደብዳቤ ከአንዴም ሁለቴም ጽፎልን ስለነበር መጋቢት፣ ማርች ውስጥ ነው ይሄ የሆነው። ወዲያውኑ እኛ የማስተካከያ እርምጃ ወስደናል። የወሰድነውም እርምጃ እያንዳንዱ አውሮፕላን ላይ የሚሳፈሩት መንገደኞች ከሻንጣቸው ጋር እንዲጓዙ እንድንችል የመንገደኛ ቁጥር በየአውሮፕላኑ ላይ የሚጓዘውን ቀንሰናል። ከዚያ በኋላ ችግሩ ተፈቷል። አየር መንገዱ በኢትዮጵያና በኤርትራ ሕዝቦች መካከል ጥሩ ግንኙነት እንዲኖር፣ ሰላም፣ ንግድና ቱሪዝም እንዲጠናከርም ባለፉት ዓመታት ሚናውን ሲጫወት ቆይቷል ያሉት ዋና ስራ አስፈጻሚው አቶ መስፍን፣ ኤርትራ የእገዳ ውሳኔዋን መልሳ እንድታጤነው ጥረት በመደረግ ላይ እንደሚገኝ አመልክተዋል። በረራው እንዳይቋረጥ የኤርትራ የሚመለከታቸው ኃላፊዎችን ለማነጋገር ጥረት እያደረግ ነው ያለ ነው። በእኛ ተስፋ እናደርጋለን ይህንን ውሳኔያቸውን እንደገና ያውታል ብለን ተስፋ እናደርጋለን። ኤርትራ ውስጥ አለ የተባለውን የአየር መንገዱን ውዝፍ ገንዘብ ማስመለስ በተመለከተ ከአሜሪካ ድምፅ ለተጠየቁት አቶ መስፍን በሰጡት ምላሽ አየር መንገዱ በዶላርና በአገሪቱ መገበያያ ናቅፋ ገንዘብ እንዳለው ገልጸዋል። ዶላሩን እያመጣን ነው፣ ከዚህ ጋር የተገናኘ ክልከላም የለም። በኤርትራ ገንዘብ ያለው ግን ለዓመታት የቆየና በቀላሉ የሚወጣ አይደለም ካሉ በኋላ በሁለቱ ሀገራት ንግግር ተደርጎ በስምምነቱ መሰረት የሚወጣ ይሆናል ብለዋል። ወታደሮችን በማንቀሳቀስ ዓለም አቀፍ ዘርፍ አሰራርን ትጥሳላችሁ በሚል አየር መንገዱ ለሚቀርብበት ውንጀላም አቶ መስፍን እንደ ንግድ ተቋም በዓለም አቀፍ አሰራር መሰረት ብቻ የሚከናወን ያሉት ወታደሮችን ከቦታ ቦታ የማንቀሳቀስ ተግባር ስለመኖሩ አስረድተዋል። በተጠናቀቀው በጀት አመት የኢትዮጵያ አየር መንገድ ከ ሰባት ቢሊዮን ዶላር በላይ ገቢ ማግኘቱንና ከዚህም ከፍተኛው ቁጥር ከመንገደኞች ትራንስፖርት የተገኘ መሆኑን ዋና ስራ አስፈጻሚው አቶ መስፍን ጣሰው ተናግረዋል። በጠናቀቅነው ዓመት የኢትዮጵያ አየር መንገድ ግሩፕ በሰራው ስራ ሰባት ነጥብ ዜሮ ሁለት ቢሊየን ዶላር ረበኑ አግኝቷል። ይህም ካለፈው ዓመት ጋር ሲወዳደር በዶላር ነው ሲወዳደር አስራ አራት በመቶ ጭማሪ ያሳያል። ትልቁ ገቢ የመጣው ከመንገደኛ አገልግሎት ነው። ወደ አምስት ቢሊየን ዶላሩ ከመንገደኛ የመጣ ሲሆን ይህም ካለፈው ዓመት ጋር ሲወዳደር 23 በመቶ ጭማሪ ያሳያል። የጭነት አገልግሎት ገበያችን አንድ ነጥብ ስድስት አምስት ቢሊዮን ዶላር ሲሆን ይህም ካለፈው ዓመት ጋር ሲወዳደር በስምንት በመቶ ቅናሽ ያሳያል። ይሄ ቅድም ባብራራሁላችሁ ሁላችሁ ምክንያት ነው ውድድሩ በከፍተኛ ደረጃ በማደጉ የካርጎ ማርኬት ሸር በየአየር መንገዱ ስለተከፋፈለ ነው። በተጠናቀቀው በጀት ዓመት አየር መንገዱ አምስት ተጨማሪ ዓለም አቀፍ መዳረሻዎችን በመጨመር የዓለም አቀፍ መዳረሻዎቹን ጠቅላላ ቁጥር 139 አድርሷል ያሉት አቶ መስፍን በሀገር ውስጥ ደግሞ ባለፈው አመት ወደ ሶስት ከተሞች መብረር እንደጀመረና ከአዲስ አበባ ውጭ የሀገር ውስጥ መዳረሻዎቹን 21 ማድረሱን ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። የውጭ ስራ አቅርቦት ወይም አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ በዓል ነው። በዘርፉ በዋናነት የሚታወቁት ህንድና ቻይና ናቸው። ኢትዮጵያ ውስጥ ይህንን ባህል ለማስታወቅ እየተደረጉ ስላሉ ጥረቶች ቀጣዩ ዘገባ ይነግድናል። የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራ ከአገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል። እንዲህ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች የቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል። የሰማችሁት ታዲዎስ ተፈራን ነው። ታዲዎስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የሥራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል። የኢንተርኔት ስፒዱ 56 ኪሎቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ተረቱን ብቻ ሳይሆን መብራት ግን። እንደዛም ሆኖ ስራ ፈጠራም አፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል። የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀምረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲፈጥሩ አስችሏል። በደንበኞቹ አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሁና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች። በጣም ጠቀሜታ አለው ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሄት ግን ውጭ ሀገር ሌላ ቦታ ያለው የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ የሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም በጣም እድል ይሰጥሃል። ናትናይል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰልሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰሌ ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል። ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም አለም ላይ ያለን ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። አለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ ነው የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በአለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር የቤት የመኪና አይነት እድሎች ይመቻቻል፣ እድሎችም ይፈጥራል። ምስል የስራ ግንኙነቶችን የሚፈጥሩ አስራ ሁለት ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታውን ይናገራል። በኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ። በፍሪላንሰር ምናምን የሚባሉ በታለ ያን ሁሉ ሲደምር ሀምሳ ሺህ ሰው ያስተናግዳል። ዘንድሮ ይሄ ሴክተር በእኛ ባደረግነው ጥናት ነው፣ አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። ሁለት ሺህ ሰላሳ በፈረንጆች ለምሳሌ ወደ አንድ ሚሊዮን ስራ መፍጠር የሚችል ሴክተር ነው እንግዲህ እነዚህ ነገሮች ከተሳኩልናል፣ ዩስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 8 ፐርሰንቱ ዩስ ይሆናል። ወደ 15 በላይ ዩሮፕ ይሆናል። ከ ፐርሰንት በታች ህንድ ይሆናል። የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዎስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል። አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ፣ አሁን ክላይንት መቶ ሁለት መቶ ሰራተኞች ለዛሬ ሁለት ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለባንኩ ፍቃድ ነገ ጠዋት ተሰጠን፣ ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት፣ ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። ሶስት ሳምንት አራት ሳምንት አምስት ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ ሁለት መቶ ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን ሁለት ሳምንት ሲሉን አይ እሱን አንችልም እቃው እጃችን ላይ የለም ስድስት ሳምንት ወይ ሰባት ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ። ላለፉት ሶስት ዓመታት በውጭ ሥራ አቅርበውት አሰራር የመጡ ሥራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየውን አትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሠረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን የኢትዮጵያ ወጣቶች በዓለም የሥራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል። ላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። በኢትዮጵያኖች ጋር መስራት ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያንን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አደቅሎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ሕጉ ላይ ብድር የማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ይቻል፣ ያለ ኮላተራ። ስለዚህ የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ውጫቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በዕውቅ ተቋራጭ የሚያሰሩበት መስክ። ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው ዕድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገሰው የበለን መልካም ምሽት ይሆንላችሁ።